የአሜሪካ ድምፅ ነው። በ በ19 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው ዝግጅታችን አሁን ጀመረ። አክብሮት ሰላምታችን ከዋሽንግተን ዲሲ ድረሳችሁ አድማጮቻችን የዕለተ ቅዳሜ ሰኔ 4 2014 ዓ.ም ፕሮግራማችንን ይዘንላችሁ ቀርበናል በርከት ያሉ መሰናዶዎች አሉን የቅድሚያ ቅድሚያ የሚሰጣቸውን ለይቶ መጠቀም ማዳበሪያ ጥረት ስላለ ለሁሉም እንደዶ ማዳረስ መጠቀም ስለማይቻል የቅድሚያ ቅድሚያ የሚሰጠው ለምሳሌ የምግብ እህል ሆኖ ከፍተኛ ሰው የሚመገበው ለምሳሌ እንደ ጤፍ አይነት እንደ ቆሎ አይነት፣ እነዚህም መጀመሪያ ቅድሚያ መስጠት ያስፈልጋል። በቀውስ ወቅት ግብርና ላይ ስለሚደርሱ የተለያዩ ጫናዎች ማብራሪያ ከሰጡን ባለሙያዎች አንዱ ናቸው። ዘገባ አለን። አብራችሁ እንድታመሹ ከወዲሁ እንጋብዛለን። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን የማስተናግዳችሁ ቆንጅ ይታየ ነኝ። ከዓለም ዙሪያ የተጠናቀሩ ዜናዎችን እናስቀድማለን። መልካም ምሽት፣ ጤና ስጥልኝ አድማጮች። ከምሽቱ ዜናዎች ጋር ኤደን ገረሙ ነኝ። ኢትዮጵያ በግድቡ ዙሪያ ከግብፅና ሱዳን ጋር ውይይት ለመቀጠል ፈቃደኛ ነኝ አለች። በአባይ ወንዝ ላይ እየገነባች ያለውን በአፍሪካ ግዙፍ የሆነ የሃይድሮኤሌክትሪክ ኃይል ማመንጫ በተመለከተ ኢትዮጵያ ከግብፅና ሱዳን ጋር ውይይት ለመቀጠል ፈቃደኛ መሆኗን ከፍተኛ የኢትዮጵያ ባለስልጣን አስታወቁ። በግድቡ ጉዳይ ቀድሞ ተደራዳሪ የነበሩትና በአሁኑ ሰዓት በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ስለሺ በቀለ በዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ከሆኑት ማይክ ሀመር ጋር በነበራቸው ውይይት ላይ ነው ይህንን አስተያየት የሰጡት። ትላንት አርብ የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት አምባሳደሩን ጠቅሶ፣ ኢትዮጵያ በህዳሴው ግድብ ዙሪያ በአፍሪካ ህብረት የሚመራ የሶስትዮሽ ድርድር ለማስቀጠል ፈቃደኛ ናት ብሏል። ከዚህ ቀደም ሶስቱ ሀገራት የተለያዩ ድርድሮችን ቢያካሂዱም ውጤታማ ሳይሆኑ ቀርተዋል። ግብጽ የግድቡ መሙላት ናይል በግብጽ ላይ ያለውን የውሃ መጠን ይቀንሰዋል ብላ ትሰጋለች። ባለፈው የካቲት ወር ላይም ኢትዮጵያ በአንደኛው የግድቡ ክፍል ኃይል ማመንጨቷን አስታውቃለች። በተመሳሳይ ትላንት አርብ የውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አምባሳደር ዲና ሙፍቲ ዘንድሮም ሶስተኛ ዙር የግድቡ የውሃ ሙሌት እንደሚካሄድ ለጋዜጠኞች አስታውቀዋል። አምባሳደሩ አያይዘውም ከግድቡ ግንባታ ጀምሮ እንዳስታወቅ ነው የሶስትዮሽ ውይይት ይቀጥላል ብለዋል። የተራዘመው የላኝኛ የአየር ንብረት የምስራቅ አፍሪካ ድርቅ በአስከፊ ሁኔታ እንዲባባስ ያደርጋል ተባለ። እንደ ኤሮፓውያን አቆጣጠር በ2020 ዓ.ም የጀመረው ላኝኛ የተሰኘው የአየር ንብረት ሁኔታ እስከ መጪው ነሐሴና እስከ ቀጣይ ዓመት ሊዘልቅ እንደሚችልም የዓለም የሜትሮሎጂ ተቋም አስታውቋል። ይሄ ሁኔታም በአፍሪካ ቀንድ የተራዘመና አስከፊ የሆነ ድርቅ እንዲኖር እንደሚያደርግ ተገልጿል። ላኝኛ በሰሜን የምድር ወገብ አካባቢ ባለው የፓስፊክ ውቅያኖስ ላይ የሚከሰት የአየር መቀዝቀስ ሲሆን የተቋሙ ቃል አቀባይ ክሌር ኑሊስ ላልኝኛ በአፍሪካ ቀንድ ያለውን የጎርፍ አደጋ ያባብሰዋል ይላሉ። በአሁኑ ሰዓት በአፍሪካና በደቡብ አሜሪካ ያለው ድርቅ የላልኝኛ መገለጫ ሲሆን በደቡብ ምስራቅ እስያና በአውስትሬሊያም ከተገቢ በላይ ከፍተኛ የሆነ ዝናብ ያለው ለዚሁ ነው ብለዋል። ባለፈው ወር ላይም 14 የሜትሮሎጂና የሰብአዊ ጉዳይ ተቋማት በጋራ ማስጠንቀቂያ ያወጡ ሲሆን በሶማሊያ ኬንያና ኢትዮጵያ እየተስፋፋ የመጣው ድርቅ ከባድ የረሃብ አደጋ ደቅኗል ሲሉ አስታውቀዋል። وعلى <muchas> የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በምስራቅ ዴሞክራቲክ ኮንጎ እየወደቀ የመጣው የጸጥታ ሁኔታና ኮዴኮ በተሰኘው የኮንጎ የልማት ትብብር አማካኝነት በንጹሐን ዜጎች ላይ የሚደርሰው ጥቃት አሳስቦናል አሉ። ቃል አቀባዩ አያይዞም የውጭ ታጣቂዎች ኤም 23 ና የታጣቂዎች ዴሞክራሲያዊ ጥምረት ቀዩ ባባላ ና የሩዋንዳ ተገንጣዮች ቀጠናው የሰላም ስጋት እንዲኖርበት አድርገዋል ብለዋል። ቃል አቀባዩ ሁሉም ታጣ አካላት በአስቸኳይ ግጭት እንዲያቆሙም ጥሪ አድርገዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ዘለንስኪ የሩሲያ ከበባ ዓለም አቀፍ የምግብ እጥረትን ሊያስከትል ይችላል ላሉ አርባ ሁለት ሀገራት በሚሳተፉበትና በሲንጋፖር ሻንጋሪላ እየተካሄደ ባለው ከፍተኛ የጸጥታ የመሪዎች ስብሰባ ላይ ዛሬ በቪዲዮ የተገኙት ዘለንስኪ ሩሲያ በዩክሬን ላይ ያካሄደችው ወረራ ለብዙ ሀገራት የምጣኔ ሀብት ውድቀትን እንደሚያስከትልና የዓለም አቀፍ የአቅም ተዋረድንም እንደሚጎዳ አስጠንቅቀዋል። ስለዚህም ጠንካራ የሆነ እርምጃ ይደረግ ሲሉ አስምረውበታል። ዘለንስኪ ስለ ድጋፋችሁ አመስጋኝ ነኝ፣ ነገር ግን የምታደርጉት ድጋፍ ለዩክሬን ብቻ ሳይሆን ለራሳችሁም ጭምር ነው ብለዋል። አያይዘውም በዩክሬን የጦርነት አውድማዎች ላይ ድንበሮችና የዚህች ዓለም የወደፊቱ እጣ ፈንታ እየተወሰነ ነው ብለዋል። ዘለንስኪ የሩሲያ ወታደሮች የዓለም ከፍተኛ የእህል አቅራቢ ከሆነችው ዩክሬን እህል እንዳይወጣ በማገዳቸው እጅግ ብዙ የአፍሪካና የእስያ ሀገራት ረሃብና የምግብ እጥረት እንደሚያጋጥማቸውም ተናግረዋል። የሩሲያ ወታደራዊ እንቅስቃሴዎች የኃይል አቅርቦትን በመገደብ የዓለም ዋጋ እንዲወደድ ያደረጉ ሲሆን ይሄ ስልትም የምግብ አቅርቦት ላይም በተመሳሳይ እየተተገበረ ይገኛል። ዘለንስኪ ሩሲያ የጥቁር ባህርና የአዞብ ባህርን በመዝጋት የዩክሬን እህል ወደ ዓለም ገበያ እንዳይደርስ ከልክላለች፣ ይህም ዩክሬንን ብቻ ሳይሆን መላው ዓለምንም ያሰጋል ብለዋል። ሩሲያ አደገኛ ብሔርተኞች ስትል የገለጸቻቸውን የዩክሬን ወታደራዊ ኃይል ለማዳከም ይህንኑ ስልት ልዩ በሆነ ተልእኮ እያካሄደች መሆኑ አስታውቃለች። የሲንጋፖር የዩክሬን አምባሳደር ካቲያና ዘለኔኮ አገሪቷ በአስቸኳይ ከፍተኛ ድጋፍ ትሻለች ያሉ ሲሆን፣ ጊዜ የሚወስድ ነገር መሆኑን እንረዳለን። ነገር ግን የሌለን ነገር ቢኖር ጊዜ ነው ብለዋል። በመጨረሻም የአውሮፓ ሕብረት ፕሬዚዳንት በዩክሬን የአባልነት ጥያቄ ላይ ለመወያየት ኪየቭ ገቡ። የአውሮፓ ኮሚሽን ፕሬዚዳንት የሆኑት ኡርሱላ ቮንደር ላይን ዛሬ ቅዳሜ በዩክሬን መልሶ የማቋቋም ሂደት እና ሀገሪቱ የአውሮፓ ሕብረት አባል በምትሆንበት ሂደት ላይ ከፕሬዚዳንት ዘለንስኪ ጋር ለመነጋገር ኪየቭ ገብተዋል። አድማጮች ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ የዓለም ዜናውን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ከአጭር ሞገድ መስመሮችና ከኢትዮ ሰዓት በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንዲሁም በፌስቡክ ገጻችን አት ቪኦኤ አምሐሪክ ላይ ልታደምጡን ትችላላችሁ። በኢትዮጵያ የተለያዩ አካባቢዎች ያለው ጦርነት፣ ጥቃት፣ ግጭትና የድርቅ ሁኔታዎች የሚያስከትሉት መፈናቀል በእርሻ ስራ ላይ ከፍተኛ ጫና እንደሚፈጥር ባለሙያዎች ይናገራሉ። በዓለም ላይ የሚታየው የማዳበሪያ ዋጋ መናርም ሌላኛው ተጽዕኖ እንደሆነ ይገልጻሉ። በእነዚህም ምክንያቶች አርሶ አደሮች የእርሻ ግብዓቶችን በተፈለገው መጠን ካላገኙ መፍትሔው ምን እንደሆነ ባለሙያዎቹ ምክር ሰጥተዋል። የኢትዮጵያ ግብርና ምርምር ኢንስቲትዩት በበኩሉ በዚህ ምክንያት የሚደርሰውን ተጽዕኖ ለመቀነስ የቀውስ ምላሽ ምክረ ሀሳቦችን እየሰጠ እንደሆነ ገልጿል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል። ዶክተር ሰለሞን ቱሉ በጅማ ዩኒቨርሲቲ የግብርናና የእንስሳት ሕክምና ኮሌጅ መምህርና ተመራማሪ ናቸው። ግጭትና አለመረጋጋት በሚኖርበት ወቅት የግብርናው ዘርፍ ምን አይነት ተጽዕኖ እንደሚደርስበት ያብራራሉ። ያለመረጋጋት በሚኖርበት ጊዜ የሚያጋጥሙ ፈተናዎች ዋና ዋናዎቹ የተመረቱ ምርቶች ወደ ገበያ መቅረብ ያቅታቸዋል። በምርት ደረጃ ትምህርቶ ያለ ምርት እንኳን ወደ ገበያ ለመድረስ መንገዶች የመዘጋት እድል ያጋጥማቸዋል። ይሄ አንዱ ችግር ነው። ሌላው ችግር ደግሞ የሚቀጥለውን ምርት ለማምረት ራሱ ግብአት ግብአት እጥረት ሊያጋጥም ይችላል። ለምሳሌ የዘር እጥረት ሊያጋጥም ይችላል ወይም የማዳበሪያ እጥረት ሊያጋጥም ይችላል። በዚህን ጊዜ ግብርናው ትልቅ ፈተና ውስጥ ነው የሚወድቀው ማለት ነው። በእንዲህ አይነት ወቅት እንደ ማዳበሪያ ያሉ የግብርና ግብአቶች እጥረት ሲያጋጥም አርሶ አደሮችና የግብርና ባለሙያዎች ምን ማድረግ እንዳለባቸውም ዶክተር ሰለሞን የሚከተለውን ሀሳብ ሰንዝረዋል። እህሎችን የቅድሚያ ቅድሚያ የሚሰጣቸውን ለይቶ መጠቀም። ማዳበሪያ እጥረት ስላለ ለሁሉም ምንድ ማዳረስ መጠቀም ስለማይቻል የቅድሚያ ቅድሚያ የሚሰጠው ለምሳሌ የምግብ እህል ሆኖ ከፍተኛ ሰው የሚመገበው ለምሳሌ እንደ ጤፍ አይነት እንደ በቆሎ አይነት እነዚህም መጀመሪያ ቀድሚያ መስጠት ያስፈልጋል። የማዳበሪያ አቅርቦት በማይደርስባቸው አካባቢዎች የሚገኙ አርሶ አደሮች ደግሞ ለተፈጥሮ ማዳበሪያ እና ለአካባቢያዊ ግብአቶች ትኩረት መስጠት አለባቸው ይላሉ። የዚህ የተፈጥሮ ማዳበሪያ ጠቀሜታ በሀገራችን የተለመደ ነው፣ ነገር ግን ብዙ ትኩረት አይሰጠውም። ኮምፖስት፣ የከብቶች ፍብ፣ እነዚህ ብስባሾች እነሱ ላይ በተጨማሪ እሱ ላይ ቢሰራ እሱን መጠቀም ብንችል ኮምፖስት ስንል ረዥም ጊዜ የሚወስድ ስለሆነ እነዚህ በርሚ ኮምፖስት የሚባሉ ኢፌክቲቭ ማይክሮ ኦርጋኒዝምስ የሚባሉትን በመጠቀም ኮምፖስቱ በአጭር ጊዜ ቶሎ እንዲደርስ ከሶስት ወር ባነሴ ጊዜ ደርሶ ቶሎ ወደ ማሳ ለመጠቀም የሚያስችል ቴክኖሎጂዎችን በመጠቀም ምርታችን በከፍተኛ ደረጃ እንዳይቀንስ እና ለሚቀጥለው ዓመት ሊመጣ የሚችለው የምርት እጥረት እሱን መቀንስ ይቻላል። በኢትዮጵያ ግብርና ምርምር ኢንስቲትዩት የተፈጥሮ ሀብት አያያዝ ዳይሬክተር የሆኑት ዶክተር ተመስገን ደሳለኝ በበኩላቸው ተቋሙ ከማዳበሪያ እጥረት ጋር የተያያዙ ተጽዕኖችን ለመቀነስ የቀውስ ጊዜ ምላሽ መመሪያ እንዳዘጋጀ ተናግረዋል። ይህ ቀውስ ጊዜ ምላሽ ተሰርቷል ተሰርተናል። እኛ ቀውስ ጊዜ ማለት ማዳበሪያው ችግር ነው፣ ዋጋው ተወደዋል ስገኝም በሚፈለገው መጠን አልተገኘም እና ምን እየሰራን ያለነውን ልንገራችሁ። የተፈጥሮ ማዳበሪያ አያያዝ አጠቃቀም መመሪያ አዘጋጀን። የሰራናቸውን ስራዎች እንዴት እንደሚ አርሶ አደሩ እንዴት እንደሚተገብር ከየት እንደሚያገኝ ፕሮፖሽኑ ምን መሆን እንዳለበት ምን ያክል ጠቀሜታ እንዳለው ለምን ስንት ዓመት የሚለውን መመሪያ መመሪያ ማለት የጋይድላይንስ አዘጋጀን እና ለሚመለከታቸው የግብርና ባለሙያዎች እንዲሰራጭ አደረግን። አርሶ አደሩ ምን ምን እንዲያደርግ ነው እዛ መመሪያ ላይ የተቀመጠው? አንደኛ ኮምፖስት ይባላል። ኮምፖስት እንዲያዘጋጅ አርሶ አደሩ የሚያዘጋጅበት መመሪያ መመሪያ ማለት ጋይድ ላይንስ። እነዚህ አሁን እንዴት አድርጎ ይሰራዋል፣ መቼ ያወጠዋል፣ ምን መጨመር አለባቸው፣ እሱን እንዴት እንደሚሰራ መመሪያ ያዘጋጀል ማለት ነው። ይሄን በምመለከታቸው ክልሎች አሰራጭተናል። አሁን ማዳበሪያ አርሶ አደሩ የጥረት እንኳ ቢኖር የዩሪያ ወይም ደግሞ ናይትሮጂኒም የያዘ ማዳበሪያ የጥረት ቢኖር ብለን ከሌሎች ሀገሮች ልምድ ምን ያደርጋሉ? አሁን በተለይ እነዚህ የሩቅ ምስራቅ የደቡብ ምስራቅ ኤሽያ ኤሲያ ሀገሮች ሽንት የከብት ሽንት ሀርቨስት ያደረጉና ከብት ይወስዱና እንደ ቶፕ ድሬስ ላይ እንደ ናይትሮጅን ምንጭ ይጠቀሙበታል። ይህን እኛ የእነሱን ልምድ ወስደን የእነሱን ልምድ ወስደን እንዴት ማድረግ እንዳለብን፣ እንዴት መጠቀም እንዳለብን ሌላ መመሪያ ያዘጋጀን ከከብቶቹ የከብት ሽንት ያደረግና እንዴት ይጠቀምበታል ብለውን መመሪያ ያዘጋጅተናል። የግብርና ተመራማሪው ዶክተር ሰለሞን ቱሉ የማዳበሪያ አቅርቦት በማይኖርበት ወቅት የአፈር ለምነትን ለመጠበቅ እንደ ጥራጥሬ ያሉ ናይትሮጅንን ወደ አፈር የማስገባት ባህሪ ያላቸውን አዝርዕት መዝራትም ሌላኛው አማራጭ እንደሆነ ይገልጻሉ። በአየር ውስጥ ያለው ናይትሮጂን በጣም ከፍተኛ ነው። በምንተነፍሰው አየር ውስጥ ያለው ናይትሮጂን በጣም ከፍተኛ ነው። ነገር ግን እሱ ናይትሮጂን ቀጥታ ሌሎች አዝርቶች መጠቀም አይችሉም። እነዚህ ግን እንደ ባጤላ፣ አተር ያለው በተፈጥሮ ይህንን ፊክስ የማድረግ ባህሪ ስላላቸው እነሱ የተሻሉ ናቸው። ለምሳሌ ዘንድሮ እሱም ዘርት ከዘራን ለሚቀጥለው ለሚመጣው አመት አዝርት ለሌላ አዝርት ራሱ አገር ውስጥ የመተው ባህሪ ያላቸው ናይትሮጂን ሌጋ ሲሆን የመተውና ያንን ናይትሮጂን ሌሎች አዝርቶች እንደተጠቀሙ ያደርጋሉ እና እነሱን ቀላቅሎ መዝራት አንድ ነገር ነው። ለምሳሌ እነሱን ራሱ ኢንተርክሮፒንግ የሚባል ለምሳሌ አሁን በቆሎን እንደ ጥሩ ኤግዛምፕል ብትወልድ በቆሎ የሚዘራ ገበሬ በበቆሎ መስመሮች መካከል እነዚህን አብሮ መዝራት፣ እነዚህን አብሮ ሲዘራ ያ አዝርት ይሄ በቆሎ ወይም ባቄላ ወይም አተር ናይትሮጂን ፊክስ የሚያደርገው ክሮፕ ለራሱ ፊክስ ያደረገውን ናይትሮጂን በቆሎ አብሮ የመጠቀም ነገር ስላለው ቀላቅሎ መዝራት ይህንን ምንድን ነው የምንለው? ኢንተርክሮፒንግ እንለዋለን። በሁለት መስመሮች መካከል በበቆሎ መካከል ማድረግ ይሄ እንዲያውም ምንድን ነው የሚባለው? ደብል አድቫንቴጅ ያለው ይልዱን ራሱ ሁለት ቅት ያደርገዋል። ከበቆሎ ምርት ያገኛል። ከዛ ከባቄላ ወይም ከአኩሪ አተር ሊሆን ይችላል፣ ከአሰር ሊሆን ይችላል። ከሱም ተጨማሪ ምርት ያገኛል። በተመሳሳይ የምርጥ ዘር አቅርቦት በማይኖርበት ጊዜ አርሶ አደሮች አካባቢያዊ ዝርያዎችን ተጠቅመው ማምረት እንደሚገባቸው ይናገራሉ። ገበሬ የከረመ የራሱ የራሱ የአካባቢ ዘር ካለው ያንን መጠቀም ይጠበቅበታል። ምክንያቱም በምንም መልኩ መሬት ሶማድር የለበትም። በምን መልኩ መሬት ሶማድረ ማለት በሚቀጥለው ዓመት የሚመጣው አደገኛ ነገር ስለሚሆን የአካባቢውን ዘር መጠቀም ለምሳሌ የበቆሎ ምርጥ ዘር በማጣቱ በቃ በቆሎ አልዘራም ብሎ መተው ሳይሆን በሌላ እህል ደግሞ ከበቆሎ ጋር ተቀራራቢ የሆኑ እህሎችን ሌሎች እህሎችን በአካባቢ ዘር በመጠቀም የተፈጥሮ ማዳበሪያ በመጠቀም ይሄ ነው እንደ መፍትሄ አሁን የምናስቀምጠው። አርሶ አደሮች እነዚህን ተጽዕኖዎች ተቋቁመው ማምረት እንዲችሉም ከሚመለከታቸው አካላት ሙያዊ ድጋፍ ያስፈልጋቸዋል፣ የብድር አቅርቦትም ሊመቻችላቸው ይገባል ብለዋል ተመራማሪዎቹ። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በውጭ የሚኖሩ ኢትዮጵያውያን የተለያዩ ሰው ሰራሽና ተፈጥሮዊ ችግሮች የተጋረጡባት ትውልድ ሀገራቸውን ለመርዳት ተቋማትን መስርተው እየተንቀሳቀሱ ይገኛሉ። ዛሬ የምናስተዋውቃችሁ ተቋም ከተመሰረተ አጭር ዕድሜ ቢኖረውም በሕክምናው ዘርፍ በዘረጋቸው የበጎ ፈቃድ መርሃ ግብሮች የብዙ ኢትዮጵያውያንን ህይወት መታደግ የቻለ ተቋም ነው። የኢትዮጵያ ኦርቶዶክስ ተዋህዶ የሕክምና ማህበር ይባላል። ስለ ማህበሩ የስካሁን እንቅስቃሴዎችና የወደፊት ግቦች ለማወቅ የማህበሩን አመራሮች ሀብታሙ ስዩም በእንግድነት ጋብዟል። የማህበሩ ፕሬዚደንት ዶክተር ያሬድ ተረፈና ምክትል ፕሬዚደንቱ ዶክተር ግሩም ከተማ ፈይሳ ናቸው። ዶክተር ያሬድ ማህበሩን ለመመስረት ያበቁ ምክንያቶችን በማስረዳት ይጀምራሉ። እሺ፣ እግዚአብሔር እስጥልኝ። በቅድሚያ ቪኦኤ ለዚህ ቃለ መጠይቅ ስለጋበዛችሁን የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር እንዲመሰረት ምክንያት ከሆኑ ብዙ ምክንያቶች ውስጥ ዋናዎቹ አንደኛው በጤናው ዘርፍ ያለው ክፍተት ነው። በሀገራችን በኢትዮጵያ በጤናው ዘርፍ ብዙ ክፍተቶች አሉ። ሁሉም የህብረተሰባችን ክፍሎች የጤና አገልግሎት እኩል ተጠቃሚ አለመሆን እና የሰው ልጅ ሊያገኘው የሚገባውን የጤና አገልግሎት ማዳረስ ባለመቻሉ ያንን ክፍተት ለመሙላት ታስቦ የተመሰረተ ማህበር ነው። በጣም አመሰግናለሁ። ወደ ዶክተር ግሩም ልመለስና፣ ዶክተር ግሩም ከተመሰረተ ጥቂት ጊዜያት ቢሆኑትም ይሄ ማህበር የተለያዩ እንቅስቃሴዎችን ማድረጉ ከተለያዩ ሪፖርቶች እና ከተለያዩ የማህበራዊ ገጾች ላይ ማየት ችለናል። የተወሰኑትን ተግባራት እስቲ ለአድማጮቻችን፣ ለተመልካቾቻችን ይንገሩልን። እኔም የአሜሪካ ድምጽ ሬዲዮ ስለጋበዛችሁን በእግዚአብሔር ስም ላመሰግን እወዳለሁ። እንግዲህ የተከናወኑትን እንቅስቃሴዎችን ከመናገራችን በፊት ማህበሩ ያለውን አላማዎች መመልከቱ እጅግ በጣም ጠቃሚ ነው። ከአላማዎቹ ዘፈ ብዙ አላማዎች አሉት። ጥቂቶችን ለመጥቀስ ንቃተ ጤናን ለማሳደግ በተለይ በፐብሊኩ ወይም በህብረተሰባችን እና በጤናው መካከል ያለው ክፍተት በማስተማር በሄልዝ ኤዲውኬሽን ሄልዝ ሊትራሲውን በማሳደግ ለውጥ ማምጣት ከዛም አልፎ ህክምና ለማግኘት አቅም የሌላቸውና የጤና አገልግሎት ተደራሽ ያልሆኑ ቦታዎች ሙያዊ ፍቅር፣ አክብሮትና ትዝናን የተመላ የህክምና አገልግሎትን እድሜ፣ ጾታ፣ ብሄር፣ ሃይማኖትና የኖሮ ደረጃን ሳይለይ እንዲያገኙ ማድረግ ይኸውም የተለያዩ የህክምና ተልእኮችን ወይም ሜዲካል ሚሽኖችን በማመቻቸት በሜዲካል ቀዶ ጥገና የአይንተርንስና ስነ አእምሮ በተለይ ሜንታል ሄልዝ ካውንስሊንግ ስራዎች ተደራሽ እንዲሆን እያደረገ ነው። ከሁሉም በላይ ደግሞ የጤና ባለሙያ አቅም ለማጎልበት የተለያዩ ስልጠናዎችን በማዘጋጀት የአቅም ግንባታ ስራዎች እየሰራ ይገኛል። ኔትወርኪን ከተቋማት ከተለያዩ ከኢና መንግስታዊ ካልሆኑ ተቋማት ጋር ትስስርን በመፍጠር በዓለም ላይ የሚገኝ ኢትዮጵያውያን ትውልደ ኢትዮጵያውያን የጤና ባለሙያዎች እርስ በርሳቸው የሚተዋወቁበትን፣ የሚመካከሩበትንና እና የሚተጋገሩበትን ትስስር በመፍጠርም ወይም ደግሞ ኔትወርክን በመፍጠር የተለያዩ ተግባራትን እያከናወነ ነው። እንግዲህ እነኚህ ጥቂሎች አላማዎቹ ናቸው። እንግዲህ ባለፈው አንድ አመት የተሰሩ ስራዎች ለመዳሰት ያህል ኮቪድ አስራ ዘጠኝ መከላከል ዙሪያ የተሰሩ መረጃዎችን በመስጠት ንቃተ ጤናን በማሳደግ በኮቪድ ናይን መከላከል ዙሪያ ውይይት መድረኮችን በማዘጋጀት የግል መከላከያ አልባሳት ወደ ኢትዮጵያ በመላክ ለጤና ሚኒስቴር ወደ ሀያ ሺ ሰባት አምስት መቶ ዶላር የሚገመት ግባትን ልኳል። ከዚህ ባሻገር እንግዲህ በተፈጥሮም ሰው ሰራሽ በሆኑ አደጋዎች በሚከሰቱበት ጊዜ የጤናውም ሴክተር እጅግ በጣም ይጎዳል። በተለይ ባለፉት ጌት ዓመታት ከወገኖቻችን የጤናን አገልግሎት ለማግኘት እጅግ በጣም አስቸጋሪ የተወሳሰበ ጊዜዎች የተፈጠሩበት ነው። ይህንንም ለመታደግ የተለያዩ ተግባራትን ከቀያቸው ለተፈነቀሉ ወገኖቻችን ወይም ኢንተርናሊ ዲስፕስ ፐርሰን ለምንላቸው አምስት የተለያዩ የህክምና ጉዞዎችን ሜዲካል ሚሽኖችን አድርጓል። ይኸውም የአይን ህክምና፣ የውስጥ ደዌ፣ ህጻናትን በስነ አእምሮ ጤና የተለያዩ ወደ መቶ አርባ ዘጠኝ ከተለያዩ የሙያ መስኮች የተውጣጡ ባለሙያዎች የተሳተፉ ሲሆኑ አራት ሺ ሁለት መቶ ሀያ ስድስት ከቀያቸው የተፈናቀሉ ወገኖቻችን ነጻ የህክምና አገልግሎት ተጠቃሚ እንዲሆኑ አድርጓል። ሶስት ሺ ሶስት መቶ ስልሳ ካርቶን አልሚ ምግብ አከፋፍሏል። በሶኩንታ ላይ ተለግሷል። ቦታዎቹን ስናያ ቦታዎቹ የተለዩት ሀስፓት ተብለው አይደንትፋ እየተደረጉ በጤና ሚኒስትር የተረጋገጡ ቦታዎች ናቸው። እንደ ደሴ፣ ደብረ ብርሃን፣ አፋ እንዲሁም ወልዲያ ና ሰቆጣና ዝቋላ ነው። በዚህም አገልግሎት ክሎ በጣም መሳካት እኔም ለሀገሬ ማሀምሰንስሮድ ቨርጂኒያ የኢትዮጵያያን መረዳጃ ማህበር የሆነ አስተዋጽኦ አድርጓል። እንዲሁም በአጋጣሚ ብዙ ለኮሚኒቲያችን የሚሰሩ በዓለም ላይ ላሉ የኮሚኒቲ ሰርቪስ ጥሪ ማቀርበው እንዲህ አይነት ማህበረ የሙያ ማህበርን በመደገፍ ለህብረተሰባችን በተለይ በጤናው ዘርፍ ተደራሽ የሆኑ ስራዎችን እንዲሰሩ የማድረግ ስራን እንዲያበረታቱም በዚህ አጋጣሚ እንደው በመጥቀስ ሞክራለሁ። ግን ከዛም ባለፈ የጤና አክሰስ ማግኘት የማይችሉ በተለይ በገዳማት አካባቢ ወገኖቻችን፣ አባቶቻችን ሶስት ትልልቅ የሕክምና ጉዞዎች ተካሂደዋል። እንደው እዚህ ጋር አንድ ጥያቄ ለዶክተር ያሬድም ለማቅረብ ፈልጌ ነው። መሰል እንቅስቃሴዎች ከፍተኛ የሆነ የባለሙያ የገንዘብና የቁሳቁስ ድጋፍ የሚፈልጉ አይነቱ ናቸው። ሥራችሁን ለማከናወን የሚያስፈልጉ ድጋፎችን በምን መልኩ ነው የምታገኙት? በጎ ፈቃደኞችንስ በምን መልኩ ነው የምታሳምኗቸው እንዲህ ያለ የራሱ ድካምና የራሱ ወጪ ባለው ስራ ውስጥ እንዲሳተፉ? ማህበሩ ያው ዓለም አቀፋዊ ማህበር እንደመሆኑ መጠን በዓለማችን በተለያዩ ሀገሮች ተበትነው የሚኖሩ ኢትዮጵያውያንም ትውልደ ኢትዮጵያውያንም እንዲሁም ሌሎችም ዜጎችም ማህበሩን የሚያግዙ አባላት አሉት። እነዚህ አባላት የማህበሩ ዋና የድጋፍ ምንጮች ናቸው። ቮለንተሪ አገልግሎት የሚሰጡ ባለሙያዎችን በኢትዮጵያም ከኢትዮጵያ ውጭም ያሉ የጤና ባለሙያዎችን ማህበሩ ባለው ኔትወርኪንግ በመጠቀም እነዛን አባላት የማስተባበር ትልቅ አጋጣሚ እድል ፈጥሮልናል። ስለዚህ በሺዎችና ከዛ በላይ የሚቆጠሩ የጤና ባለሙያዎችን ሞቢላይዝ ማድረግ ማስተባበር የምንችልበት አቅሞ አለን። ያን በመጠቀም በዲያስፖራ ኮሚኒቲም በውጭ ሀገር ያሉትንም ሀገር ቤት ያሉትንም ህብረት በመፍጠር ኔትወርክን በመፍጠር ስራዎች እንዲሰሩ በዛ መልኩ እናስተባብራለን። የፋይናንስ ምንጭን በተመለከተ ማህበሩ ያው ኖን ፕሮፊት ኦርጋናይዜሽን እንደመሆኑ መጠን የፋይናንስ ምንጮቹን ከለጋሽ እና እንደዚህ እርዳታ ከሚሰጡ ግለሰቦች እና እንዲሁ ከአንዳንድ ድርጅቶች ለማግኘት ይሞክራል። አባላት የሚያቀርቧቸው ለማህበሩ የሚሰጡት ድጋፍ ይኖራል፣ ከአባላት የሚገኝ አስተዋጽኦ እንዲሁም ከተለያዩ ኮሚኒቲዎች ስራችንን ለመደገፍ በስራችን ንቁ ተሳትፎ ለማድረግ የሚደግፉን የተለያዩ ኮሚኒቲዎች አሉ። ቅድም ዶክተር ግሩም እንደጠቀሰው በሃምፕተን ሮድስ ቨርጂኒያ የሚገኙ የኢትዮጵያውያን መረዳጃ ማህበር እንዲሁም በተለያዩ ኮሚኒቲዎች የሚገኙ ተመሳሳይ እንደዚህ የኢትዮጵያውያን ኮሚኒቲዎች ማህበራችን በተለያየ መልኩ በገንዘብም በማቴሪያልም በመደገፍ ላይ ይገኛሉ። እንዲሁም በአይነት ብዙ አይነት ግብአቶችን እናሰባስባለን። ዶኔሽኖችን እናገኛለን። በቅርቡም ሜድዊሽ ኢንተርናሽናል ከሚባል አንድ ዓለም አቀፋዊ ድርጅት ወደ ሁለት መቶ ሀምሳ ሺህ ዶላር የሚገመቱ የሕክምና መሳሪያዎችን እና ግብአቶችን በቅርቡ ተረክበናል። ያንንም ወደ ኢትዮጵያ ለማንቀሳቀስ ስራ ላይ እንገኛለን። ስለዚህ በአጠቃላይ ፋይናንስ ምንጫችን ከአባላት፣ ከድጋፍ ሰጪ ድርጅቶች እና ስራችንን ከሚደግፉ ቅን ኢትዮጵያውያንና ኢትዮጵያውያንም ካልሆኑ የበረተሰባችን ክፍሎች ነው ማለት ነው። ዶክተር ግሩም ወደ አንተ ልመለስና እንግዲህ እንደዚህ ያለ በሺዎች የሚቆጠሩ ኢትዮጵያውያንን የደገፈ ስራ ስታከናውኑ አንዳንዴ የተለያዩ ፈተናዎች ተግዳሮቶች መግጠማቸው አይቀርም ብዬ አስባለሁ። በስካሁኑ ዘመቻችሁ ውስጥ የገጠሟችሁ ተግዳሮቶች ምንድን ናቸው? በምንስ መልኩ ፈታችኋችሁ የሚለውን አጠር አድርገህ ብታጋራ። እንደ ሜዲካል አሶሴሽን የራሱ የሆኑ ተግዳሮቶች ይኖሩናል። ከጥሩ ጎኑ ነው መጀምረው። የኢትዮጵያ ኦርቶዶክስ ተዋሕዶ የሕክምና ማህበር ጠንካራ የሆነ የቮለንተሪ ሰርቪስ የሚሰጡ በፈቃደኝነት የሚያገለግሉ ብዙ ጤና ባለሙያዎችም ጤና ባለሙያ የሆኑ ሰዎችም በዓለም ላይ ያሉ በተለይ ኢትዮጵያ ውስጥ ያለው ቲም እጅግ በጣም ጠንካራ ብዙ ስራዎችን እጅግ በተወሳሰበ ኤንቫይሮንመንት ብዙ ስራዎችን እየሰራ ያለ ነው እና ተግዳሮቶች አድርጌ የማየው እንዲህ አይነት ግዙፍ የሆነ ስራ ሲሰራ የሁላችንም ርብርቦች ይጠይቃል እና ለኢትዮጵያን ትውልድ ኢትዮጵያንም በዓለም ላይ ላሉ ጤና ባለሙያዎችም ላልሆኑትም የማህበሩ አባላት በመሆን በእውቀታቸው በገንዘባቸው የመደገፉ ሁኔታ እንዲቀጥሉበት ነው። ሜምበርሺፕ ሪክሩትመንት ላይ ብዙ ስራዎችን እየሰራ ነው። ብዙ ሰዎችም የምንሰራውን ስራዎች እጅግ በጣም እየተረዱት እና አጋሮችም እየሆኑ ነው እና የሜምበርሺፕ ሪክሩትመንት ስራዎች ላይ ብዙ ስራዎች መስራት እንዳለብን ነው። ሌላው ው በምንሄድበት ቦታ ሁሉ ብዙ ማህበረሰብ አካላት ያው ትብብራቸው እንደቀጠለ ነው እና ያን ያህል ልናገረው የምችለው ቻሌንጅ በምናደርጋቸው ሚሽኖች መንግስት አይነ መንግስት ያሉ ተቋማት ተባበሩናል። ህብረተሰቡ ይተባበረናል እና እንደው እንደ ቻሌንጆች አርጌ እስካሁን ድረስ እንደው ጉዙፍ አርጌ ልናገረው የምችለው ነገር ባይኖርም ግን በቀጣይነት ብዙ ብዙ ስራዎችን በአንድነት መስራት የምንችላቸው ጉዳዮች ስለሚኖሩ በጤናው ዘር ሁላችንም እንደው ጥሪ ማቀርብ ፈልገው ሁሉም ሰው እንዲተባበረንና የዚህ በጎ ስራ አካል እንዲሆን እንደው ጥሪ አስተላልፋለሁ። በጣም አመሰግናለሁ። ዶክተር ያሬድ ተረፈና ዶክተር ግሩም ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ የሕክምና ማህበርን ሰብአዊ እንቅስቃሴዎች አስመልክታችሁ አጠር ያለ ማብራሪያና መግለጫ ስለሰጣችሁም በእጅጉ አመሰግናለሁ። በዚህ ጉዳይ ላይ የምናደርገው ውይይት የመጨረሻ እንደማይሆን አስባለሁ። ለወደፊቱ በሚኖረን ጊዜም የተለያዩ መርሃ ግብሮችንና ሁኔታዎችን እያመቻችን በመሰል ዘርፍ ላይ እንደምንወያይ፣ እንደምንነጋገር ተስፋ አድርጋለሁ። ለአሁኑ ግን ውድ ጊዜያችሁን ሰውታችሁ አብራችሁን ስለቆያችሁ በእጅጉ አመስጋኝ ነኝ። መልካም ቀን ይሁንላችሁ። በመቀጠል ደግሞ የዩክሬኑ ጦርነት እና በዓለም ኢኮኖሚ ላይ እያስከተለ ያለውን ጫና እንመለከታለን። የዩክሬኑ ጦርነት እና የኮቪድ-19 ዓለም አቀፍ ወረርሽኝ መዘዝ የዓለም ኢኮኖሚን በተመለከተ አስከፊ ዜና ይዞ መምጣቱን እንደቀጠለ ነው። ቢሮ ፓሪስ የሆነው የኢኮኖሚ ትብብርና ልማት ድርጅት በዚህ ሳምንት ባወጣው ሪፖርቱ የቀደመውን የዓለም ኢኮኖሚ እድገት ትንበያውን በእጅጉ ዝቅ አድርጎታል። የዋጋ ግሽበቱ እንደሚጨምርም ነው የተነበየው። በዚህ ሁኔታ ከሁሉም በላይ የሚጎዱት እጅግ ድሃ የሆኑ ሀገሮችና ሕዝቦቻቸው እንደሚሆኑ ጠቅሳ ሊሳሽ ላይን ከፓሪስ የላከችውን ዘገባ አላሰማችሁ። የፓሪሱ የኢኮኖሚ ትብብርና ልማት ድርጅት ከጥቂት ወራት በፊት የዓለም ኢኮኖሚ በአራት ነጥብ አምስት ከመቶ እንደሚያድግ ተንብዮ የነበረ ቢሆንም አሁን ግን ወደ ሶስት ከመቶ ዝቅ አድርጎታል በሚቀጥለው እንደ አውሮፓውያን አቆጣጠር በ2023 ደግሞ ከዚህም በባሰ መጠን እንደሚቀንስ ነው የገመተው ለዓለም ኢኮኖሚ እድገት መቀጨጭ ዋነኛው ምክንያት ሩሲያ ዩክሬን ላይ የከፈተችው ጦርነት መሆኑን የድርጅቱ ዋና ጸሐፊ ማቲያስ ኮርማን ተናግረዋል። ሩሲያ እያካሄደችው ባለው ጦርነት የተነሳ የዓለም የምጣኔ ሀብት እድገት ያሽቆለቁላል፣ የዋጋ ግሽበቱም ረዘም ላለ ጊዜ ከፍ እያለ ይሄዳል። የንግድ ዘርፍ መዋለ ነዋይም ሆነ የነፍስ ወከፍ ሸማቾች አቅም ተጎድተዋል። ከዚያም በተጨማሪ ጦርነቱ አስቀድሞም ዓለም አቀፉ ወረርሽኝ ያስተጓጎለውን የአቅርቦት ሰንሰለት አባብሶታል። ይህ ደግሞ የነዳጅና የምግብ ዋጋ እንዲያሻቅብ አድርጓል። የሚበዙቱ የበለጸጉ የሆኑ 38 አባል ሀገሮችን የሚያሰባስበው ይህ ድርጅት በትናንቱ ትንበያው የዩናይትድ ስቴትስና በዩሮ ተጠቃሚ ሀገሮች ኢኮኖሚ እድገትንም ከቀደመው ትንበያው በእጅጉ ቀንሷል። የዩናይትድ ስቴትስ ኢኮኖሚ በሁለት ነጥብ አምስት ከመቶ ብቻ የዩሮ ዞን ሀገሮቹ ደግሞ በሁለት ነጥብ ስድስት ከመቶ እንደሚያድግ ተንብየዋል። በዜሮ ኮቪድ ፖሊሲዋና ና በክትባት እጥረት የተጎዳቸው ቻይና ቀደም ብሎ የተተነበየው የዚህ ዓመት የአምስት ነጥብ አንድ ከመቶ እድገቷ ወደ አራት ነጥብ አራት ከመቶ እንደሚወርድ የተጠቆመ ሲሆን ይህ የዓለም ኢኮኖሚንም እድገት ይበልጡን ያዳክማል ተብሎ እንደሚጠበቅ ነው የፓሪሱ ድርጅት የጠቆመው። የኦኢሲዲ ዋና ኢኮኖሚስት ሎረንስ ቡን በዚህ ሁኔታ ይበልጡን አሳሳቢ የሚሆኑት ድሆቹ ሀገሮች ናቸው ብለዋል። ዝቅተኛ ገቢ ባላቸው ሀገራቶች ውስጥ ያለው የምግብ ሁኔታም በጣም ያሳስበናል። የዚህ ጦርነት መዘዝ አፍሪካም መካከለኛው ምስራቅም እየደረሰ ነው። አብዛኞቹ ሀገሮች ሕዝባቸው የሚመገበውን ስንዴ የሚገዙት ከሩሲያና ከዩክሬን በመሆኑ ነው። ጦርነቱ ረሃብ ሊያስከትል ይችላል። ማህበራዊ ሁከትና ፖለቲካዊ ብጥብጦችንም ሊቀሰቅስም ይችላል። ከአሁን ቀደም የአለም ባንክና አለም አቀፍ የገንዘብ ድርጅት አይኤምኤፍም እንደዚሁ የጨለመ የሆነ የዓለም አቀፍ ኢኮኖሚ እድገት ትንበያ ማውጣታቸው አይዘነጋም። የፓሪሱ የኢኮኖሚ ትብብርና የልማት ድርጅት ይህን አቅጣጫ ለመቀልበስ መወሰድ የሚችሉ በርካታ እርምጃዎችን ጠቁመዋል። በማደግ ላይ ላሉት ሀገሮች ተጨማሪ እርዳታ እንዲሰጥ ዓለም አቀፍ ትብብርም ይበልጡን እንዲጠናከር መክረዋል። ዋና ነዳጅ ላኪ በሆነችው በሩሲያ ላይ መተማመን እንዲቀር ታዳሽ የኃይል ምንጮች ላይ የበለጠ መዋዕለ ነዋይ በማፍሰስ ይሰራ የሚለው ደግሞ ሌላው ቁልፉ ምክረ ሀሳቡ ነው። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት፣ በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። በዚህ ዜማ ወደ ቀሪዎቹ ዝግጅቶች እንሻገር። denn darma mir taeu au i ዳዊት መለሰን ቁንጅናን ነበር የጋበዝኳችሁ። ወደ ቅንብሮቻችን ስናልፍ በህገወጥ መንገድ ስደትን የሚመርጡ ቁጥራቸው የበዛ ወጣቶች እስከ ሞት ለሚያደርሱ የከፉ መከራዎች ይጋለጣሉ። ይህንን ለማስቀረት ይረዳል በሚል ወጣቶች ከመሰደዳቸው በፊት ባንክሮ እንዲያስቡበት የሚያደርገው አዲስ ዘመቻ ነገሮችን ለመገንዘብ ይረዳሉ የተባሉ ሀሳቦችን ያጋራል። ወጣቶቹ ለመሰደድ ከወሰኑም ህጋዊ አማራጮችን እንዲመርጡ የሚረዱ ምክረ ሀሳቦችን በዘመቻው ተካተዋል። ሀብታሙ ስዩም ከዘመቻው አስተባባሪ የዓለም የስራ ድርጅት የኢትዮጵያ ቅርንጫፍ ዋና የቴክኒክ አማካሪ ከአይዳ አወል ጋር ያደረገው አጭር ቆይታ በመቀጠል ይቀርባል። አይዳ የዘመቻውን ግብ አስቀድመው ያስረዳሉ። ያው እንደሚታወቀው ብዙ ወጣቶች ወደ ተለያየ ሀገራት እየፈለሱ ያለበት ሁኔታ አለ። ኢትዮጵያ ላይ አንዳንዴ ግራና ቀኝም ሳናይ አንድ መንገድ ብቻ የሚያዋጣን መንገድ ስደት ነው እያለን፣ ወይ ወደ ውጭ መፍለስ ነው እያለን እያሰብን የመጣንበትን ባህል ታያል ባለፉት አምስት አስር ዓመታት ለዚህ ሌላ አማራጭ አለ የሚለው ካምፔይን ወደ ግራና ወደ ቀኝ አይቶ ወጣቶቹ የሚያዋጣን ወይ የሚሻልን መንገድ ይሄ ነው ብለው እንዲሄዱ ነው። በውጭ ሀገር ላይ የተሻለ ሁኔታ አለ የሚለውን አስተሳሰብ እንደምናየው ብዙ አደጋ ደርሶባቸው ብዙ ችግር ደርሶባቸው የሚመለሱም ወገኖቻችን ስላሉ አድቫንቴጁ እና ዲስአድቫንቴጁን በደንብ አይተው መሄድም ካለባቸው ደግሞ በህጋዊ መንገድ እንዲሰደዱ ነው። ለዚህ ካምፔኑ አንደኛ ምርጫችሁን ነው። ወደ ግራ፣ ወደ ቀኝ እዚህ ሀገር ላይ ሰርቶ የሚቀየር ብዙ ወጣቶች አሉ እንደምታውቀው። እሱንም አማራጭ ይሁንና የሚያዋጣችሁ መንገድ ውሰዱ ነው። ወደ ውጭ መሄዱን ከሆነ ምርጫው ወጣቱ መብቱ ነው። ግን ይሄ ደግሞ ህገ ወጡ ትታችሁ የህጋዊ አማራጭን ተጠቀሙ ነው። ለተመላሾችም እንደዚሁ መጥተው ብዙ ጊዜ የመመላለስ ባህሪ ያለን እንደምታቀው እንደምታውቀው ይመጡና ተመልሰው ደግሞ እንደገና ወደ ስደት ይሄዳሉ። ይብንዶ ምንም ሳይዙም ቢመጡ ከተመለሱ በኋላ የሰሩ ልጆች ደግሞ ብዙ በጣም ሰክሰሱ ሊሆኑም ስላሉ እዚህ ሀገርም ደግሞ ሰርቱ መቀረር ኦፕሽን ነው ለዚህ እሱንም አማራጭ ህይወት ነው። ዋና ዓላማው የካምፓይ ይህንን ዘመቻ ለመዘርጋት ከማሰባችሁ በፊት ወጣቶች ቀድሞውኑ ወደ ስደት ከስደቱም ደግሞ ህገ ወጥ አዘዋዋሪዎችን የሚመርጡበትን ምክንያት የተገነዘባችሁ ይመስለኛል። የተለያዩ ጥናቶቻችሁ ውስጥ የተወሰኑ ምክንያቶችን አጠር አድርገን ማስታወስ እንችል ይሆን? ለምንድን ነው ሰዎች በዛ ውስጥ ለማለፍ የሚፈልጉት? በአረግነው ጥናቶች የሚያሳየን ምንድን ነው? አንድ ህጋዊና ህገወጡ የትኛው ነው የሚለው ለይቶ ማያቅ ብዙ ዜጎች ስፔሻሊ ወጣቶች አሉ። አንድ ተሞክሮ የ አዎ ካታር ላይ ነው መሰለኝ እስር ቤት ሄደን የእኛን ዜጎች ለማየት፣ አንዱ ልጅ በቃ በጣም ፎርስፉሊ ነው የተከራከረ፣ ለምን ታሰርኩ እኔ ህጋዊ ነኝ ለምትል በኤርፖርት ብቻ ስለወጣ ማለት ነው። ብዙ ሰው ትኬት እና ፓስፖርት ይዞ ሲወጣ ራሱን እንደ ህጋዊ አድርጎ ነው የሚያየው። ግን ህጋዊ ብዙ የሚያስፈልጉት ፕሮሰሶች አሉ። እንደምታውቁ በኢትዮጵያ ብቻ ህጋዊ ሳይሆን በተቀባይ አገርም ህጋዊ ለመሆን ማለት ነው። የሁለቱንም አገር ህግ ጠብቀን ስንሄድ ነው ህገ ወጥ ደላሎችም አይ ህጋዊ ነው የሚሉ ብዙ አሉ። ኢቨን ነው ላይሰንስ የላቸውም። በህጋዊ መንገድ አይደለም የሚወስዱት። ለዚህ እንደዚህ አይነት ኢንፎርሜሽን ስለሚሰጧቸው አንድ የማሳሳት እና ትክክለኛው ኢንፎርሜሽን አለመኖር አንዱ ቻለንጅ ነው። ሁለተኛ ደግሞ ብዙ ጊዜ ህገወጥ ደላሎች ኮሚኒቲ ውስጥ ነው ያሉት። ጎረቤታችን ናቸው፣ ዘመዶቻችን ናቸው፣ የምናውቃቸው ሰዎች ናቸው። ለዚህ ውጭ ሄደሽ ላይፍሽ ይቀየራል ወይ ላይፍሽ ይቀየራል እንዲህ አይነት ደሞስ ታገኛለ ማይሆን ነገርም ሲሉን የማመን ባህላችን ሃይ ነው አለ ከምጣ እኔ አሁን ማታቀኝ ሰው ሆኜ ከምነግረ የሚያቀ ሰው ሲነግረ የመስማትና የማመን እንችላለን አይደል እዛው ኮሚዩኒቲ ውስጥ ያለ ያሉ ስለሆኑ ብዙ ጊዜ ደላሎቹ ህገወጥ ደላሎቹ ቶሎ አሳምነው ልጆቹን አስቀይረው የመውሰድ ባህር ያል ሶስተኛ ደግሞ አንዳ አንዴ የህጋዊው መንገድ ትንሽ ፕሮሰሱ እኛ ባረግሮ ጥናት አሁን ስናይ እንጂ ኢንተርምስ ኦፍ ዋጋ ካየኸው ሚረክሰው የህጋዊ ሰው ማያውቀው ህጋዊው መንገድ ለአነስተኛ ስራ የሚሄዱ ወይ ለቤት ስራ ጀመስፖርት ላይ ለሚሰማሩ ክፍያ በህጉ መሰረት ክልክል ነው። ስለዚህ በህጋዊ መንገድ ስትሄዱ የሚከፈለው ብር ያነሰ ነው ግን አንዳንዴ የሚወስደው ጊዜ ትንሽ ጊዜ ፈጃለን። ያ ያው ፕሮሰሶች ተከትለን ነው የጤናው ምርመራ የፖሊስ ጋር እንትን ከወንጀል ነጻ መሆን አለ። የተለያዩ ፕሮሰሶች ያው በተቀባይ ሀገርና በላኪ ሀገር ያለው ስምምነትን ፕሮሰስ ቶሎ ስለሚያደርግ ትንሽ ጊዜ መውሰድ ባህሪ አለው። የአሁን ጊዜ ወጣት ደግሞ ያው ቶሎ ወደ ስራ ለመግባት ፍላጎት ስላላቸው፣ አንዳንዴ ህገወጡ ወጡ ደግሞ ምንም ፕሮሰስ የለውም። አንዱ ብርህን ከፈልት መውሰድ ነው። አንዱም እሱ ነው ምክንያቱ ይጀርብ ብዬ ማነሳው ሶስቱ ነው። እንግዲህ ከዚህ ዘመቻ በፊት በቴክኖሎጂ እየታገዛችሁ ወደ ስደት ለመውጣት ሀሳብ ላላቸውም ሆነ ለተመላሾች የሚበጁ መረጃዎችን ለመስጠት ጥረት ታደርጋላችሁ። ቀደም ባለው ጊዜ ስራ፣ አሁን ላይ ደግሞ የጉዞ ስንቅ የተባሉ በስልክ ላይ መተግበሪያዎች እንዲገነቡ ድጋፍ አድርጋችኋል። ከመተግበሪያዎቹ ተጠቃሚዎች ያገኛችሁት ምላሽ ምን ይመስላል? ወጣቶችስ እነዚህን መተግበሪያዎች፣ እነዚህን የመረጃ አማራጮች በምን መልኩ እየተጠቀሙ ይገኛሉ? የጉዞ ስንቅ ያው መልዕክቱ እንደሚያስተላልፈው ስንቅ ነው። የጉዞ ስንቅ ዓላማው ወይም አሁንም ለወጣቶች እየተጠቀመበት ያለበት ሁኔታ ምንድን ነው? ከመሄዳህ በፊት ምንድን ነው ግዛት ፕሮሰሱ ለምትል እኔ ብነግርህ ወይ ሌላ ሰው ቢነግርህ ትክክል ያልሆነ መረጃ ባለማወቅ፣ በክፋት ብቻ ሳይሆን ባለማወቅም እናሳስታለን። ሰው ነው አይደል አንዳንዴ። እዛ ላይ ግን ባለው ሕግና መሰረት መሰረት በእጃቸው አክሰሰብሊቲ ሁሌ የለም። ስማርትፎን ግን ባለበት ሁኔታ አዲስ ወጣቶች የሚፈልጉትን ኢንፎርሜሽን ከመሰደራቸው በፊት ምን ፕሮሰስ ፎሎ ማድረግ እንዳለባቸው ምን አይነት መንገድ መሄድ እንዳለባቸው፣ መንገድ ላይ ምን እንደሚጠብቃቸው ኤርፖርት ላይ አምሹር፣ ሁላችንም ያጋጥመናል ብዙ ጊዜ ድንግርግር ማለት ለስራ የሚፈልሱ ዜጎቻችን ከሩራል ኤሪያ ወይ ደግሞ ከገጠር አካባቢ የሚመጡ ናቸው እና ይሄ ኤርፖርት ላይ ገብቶ ትንሽ ግራ ማጋባትም ስላለ አሁን አሁን ስልኳን ወይ ስልኩም ከያዘ በቀላሉ ኦንላይን ቼክ ማድረግ ይችላሉ። እስካሁን በሰማ ነው በጣም ፖዚቲቭሊ ነው እየተወሰደ ያለው የጉዞ ስንቅ። ከመሰደ በፊትም ከተሰደዱ በኋላም እዛም አረብ ሀገር ላይ ካየኸው ብዙ ኢንፎርሜሽን የአረብ ሀገር ላይ ያለው ሁኔታ፣ ኢቨን ኢን ኬዝ አሁን አንድ አደጋ ቢደርስባቸው ማንን ኮንታክት ማድረግ አለባቸው ምናምን፣ እሱ ሁሉ ኢንፎርሜሽን አለበት። ለዚህ በጣም ጠቃሚ እንደሆነ ነው እስካሁን ባገኘነው መረጃ። በመጨረሻ እንድናነሳው የፈለግኩት አንድ ጉዳይ ከስደት ተመላሽ ለሆኑ ዜጎች የምትሰጡት የስልጠና መርሃ ግብር አለ። ይሄ መርሃ ግብር ከምን ደረሰ? ወጣቶች ህልማቸውን በሀገራቸው ማሳካት እንዲችሉ በማሳመን ረገድስ ምን ያህል ተሳክቶላችኋል? እንደኔ በጣም ተሳክቶልናል እላለሁ። ቻሌንጁ ሪሶርስ እና እንደምታየው የሚመለሰው ዜጋ ቁጥር በጣም ብዙ ነው። እኛ ልንደርስ የተሻልነው ቁጥር አነስተኛ ነው። ኮምፕሬስ ታደረገው እንጂ ብዙ ተመላሾች እንግዲህ በእኛ ኤክስፒሪየንስ የምናየው ኦፖርቹኒቲውን ካገኙ መሄድ አይፈልጉም። እውነት እንነጋገር ከሆነ በተለይ ደርሶ የመጡ ልጆች ተመላሾች ኦፖርቹኒቲ ሳይኖር ሲቀር ነው ያ ወደ ውጭ የሀገሩ የሚያዘነብሉት። ምን አማራጭ አለ? ቤተሰብ ማስተዳደር አለ፣ ኃላፊነት አለ። የራሳቸውን ህይወት መቀየር ይፈልጋሉ። ኦፍኮርስ አሁን እኛ የክኖት ስልጠና እንሰጣለን ሳይኮሶሻል ሰፖርት ካስፈለገ ይሰጣል፣ የብድር አገልግሎት ይሰጣል። ይሄን ይሄን ካረግም በኋላ እውነት ለመናገር ተመልሶ የሚሰደድ ተመላሽ በጣም ጥቂት ነው። በጣም በጣም አናሳ የሆነ ቁጥር ነው። በብዛት እዚሁ ደስ ብሏቸው ህይወታቸውን ቀይረው ግን ትሬኒንግ ላይ ምንድን ነው ላይፍ ስኪል ምን ጨምራለን ለምትል፣ አንዳንዴ ሲመጡ ያ ትንሽ ዲሞቲቬትድ ሆነው ተስፋ ቆርጦ ምናም ስለሆነ እንደሚችሉ በራሳቸው መቀየር እንደሚችሉ አኒታይም እኔ ደስ ይለኛል አሬንጅም ልናደርግልህ እንችላለን እንዴት ኢንካሬጅ እንደሚሆኑ ስልጠና ከወሰዱ በኋላ እርግጠኛ ነኝ ነው የሚሉ ሰክሰስፉል እንደምንሆን እዚሁ ሀገር ላይ የሚያስደስት ውጤት ነው እያገኘን ያለ ነው ተመላሾች ላይ በምናደርገው ስራ ወደ ስራ ይገባሉ። ራሳቸውን ንግድ ይከፍታሉ። ወደ ስራ መግባት ፍላጎት ያላቸውን ሊንክ እናደርጋቸዋለን ኤምፕሎየር ጋር ከአሰሪዎች ጋር። ግን ማጆሪቲ ያው የራሱን ስራ ነው መክፈት የሚፈልገው ሰልፍ ኤምፕሎይመንት ላይ ለዚህ የብድር አገልግሎት ወይ ደግሞ አንዳንዴ ኢንካይን ሰፖርት የሚያስፈልጋቸውን እቃ እንገዛላቸውና ወደ ስራ የሚገቡበት ሁኔታ ነው ያለው። በእውነቱ አስደሳች ነው። ግን ቅድም እንዳልኩት በየቀኑ ከሚመጡት ቁጥር ጋር ስታስተያየው የእኛ ቁጥር አናሳ ነው። የስለማሰብ ነው እስፔሻሊ ወደ ሌበር ማርኬት ለማስገባት በጣም ብዙ አስፈላጊ ስለሆነ እንጂ ሰክሰስፉል ነው። እጅግ በጣም አመሰግናለሁ ወይዘሮ አይዳ አውል፣ በአለም የስራ ድርጅት የተሻለ ቀጠናዊ ስደት አስተዳደር መርሃ ግብር ወደሚለው ወደ አማርኛ ለመመለስ ሞክረናል። በዛ ውስጥ የዋና የቴክኒክ አማካሪ ነች። ለነበረን ቆይታ በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ ሀብታም። በመቀጠል የሚቀርቡት የመዝናኛ ቅንብሮች ናቸው። ከአንጋፋ የፊልምና የሙዚቃ ሰዎች መካከል አንዷን አስናቀች ወርቁን እንመለከታለን። ኤደን ገረመው አስኒ የተሰኘውን ዘጋቢ ፊልም ከሰራችው የፎቶግራፍና የፊልም ጥበብ ባለሙያ ሬቸል ሳሙኤል ጋር ቆይታ አድርጋ ተከታዩን አሰናድታለች። እናድምጥ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከቀደሙት መካከል ስሟ ይነሳል። የክራሯ እመቤት አስናቀች ወርቁ። አስናቀች እንዲህ እንዳሁኑ ዘመን ሳይሰለጥን ቀድሞ ከተራመዱ ሴቶች መካከል እንደሆነች ይነገርላታል። ይህች ሴት የመጀመሪያዋ ኢትዮጵያዊት ሴት ተዋናይትም ናት። በዳንስና ውዝዋዜም ቢሆን ስሟ ቀድሞ ይጠራል። ታዲያ የኖረችበት ዘመን ከመገናኛ ብዙኃን አይን ትንሽ ራቅ ያለ ነበር እናም ብዙዎቹ ታሪኮቿና ስራዎቿ በበቂ ሁኔታ አልተዘገቡም። በህይወት ዘመኗ ማብቂያ ላይ ታዲያ የፎቶግራፍ ባለሙያዋ ሬቸል ሳሙኤል በድንገተኛ አጋጣሚ ከአስናቀች ወርቅ ጋር በመገናኘቷ ዘጋቢ ፊልሟን ልትሰራ ችላለች። ሎስ አንጅለስ ነበር ምኖረ ከባለቤቴ ጋር እና አንድ ቀን ከሲዲዋን ባለቤቴ ይዞት ሲዲውን ማላጫውትንሽ ብሎ ሮጦ ያስገባና ያጫውትነ ቤት ነበር ማታ ሜቢ ሁለት ሶስት አራት ዓመቴ ያለሁኝ ትዝታ መጣብኝ እና ምንድነው ሰ ድርት ብላከንዋይት ክራሯን ይዛ ተራራና ጋራ ምናምን ሆኖ ክራሯን ተጫውታ ልብሷን አብሻ ቀሚሷን ለብሳ ፊቷን እንደዚህ በቃ የምታደርገው ነገር ነበራት፣ እና ስትጫወቱ ያንን ክራር በጣም የሚሰማኝ ትንሽ የተሰማኝ ስለ እች ሴትዮ ማን ናት? እንግዲህ ተይሽ ሁለት ሶስት አራት ዓመት ከዛ በላይ ከአራት ዓመት በላይ አልሆነ ወደድኳት፣ የዛ ሰዓት እና ያኔ የወደድኳት አሁን ይሄ ልጅ ስሰማክ እንደገና ያ ትዝታ መጣ። ከወር በኋላ ኢትዮጵያ እንሄዳለን። እራት እየበላን ከጓደኞቻችን ጋር ሬዲዮ ሬስቶራንት ያጫውታታል ሬድዮ ሊሆን አላውቅም። ብቻ እያጫወታታለ እንሰማለን። ውይ አስናቀች ይችላለች፣ ስወዳት እኮ ስል እንዴ ለችኮ ብለው እናስተዋውቅሽ? ይሉኛል። እዛ አብረ የሚበላቸው ሰዎች አው አስተዋውቁ፣ አለች እንዴ። ዛ ወዲያው ቡርቱካንና ሙዝ ጋሻ ለሙ አጋ ናቸው ይዘው ሄዱት ቤቷ። ትልቅ ሰው ናቸው፣ በገና የሚጫወት እሳቸው። ይዘው ይሄዳሉ ቤቷ፣ ቡርቱካንና ሙዝ ከስተን ይሉኛል። በጣም ደስ ይል ነበረ። ስንገባ ደነገጡ። እንግዲህ ጭቅላቴ ላይ የዛች የትንሽ ልጅ ጭቅላት ያስናቸ ቪዲዮ ነው የሚ የማስታወሰው። ስለለክጥ ቤቷ ስገባ አልኩኝ። ሁለት ክፍል ምስኪን ቤት አልጋ ላይ ሰውነቷችን ቅቅ ብሎ እጇ ታስራስሯል። ሩመቶይድ አርተራይተስ የሚባል ነበረ የያዛት። እንደ ቁጥማት ነው እና በጣም ኤክስትሪም ሲሆን በጣም ይዝሻል እና ይዟታል። እግሯ ታጥፏል። እጇ ታጥፏል። እና እንግዲህ ማሰቢያችን ሴትዮ ነው። እንግዲህ ማጅን ያችን ቆንጅየ ነው ማሰብ ስመጣ ደነገፍኩኝ። ከዛ በኋላ ቁጫ ተባልን ቁጫልን አስናቀች እያልኩኝ ጨበጥኳት። እንዴት ነሽ አልኳት። ይሄ ድንጋጤ የሚገርምሽ ነገር ሁለት ደቂቃ ሶስት ደቂቃ የማልፈጅብኝ ጨዋታ መጣ። ፊኒሺን ግን ጨዋታ ተመጀመር በፊት የምናልኳት ፊኒሺን መስራት እፈልጋለሁ አልኳት። ዝም አለች ዝም ጨዋታ ተቀጠለ። ሁለት ሰዓት ቆየ። ምስኪ ተከፈተ። የድሮ ታሪክ መዋል ተጀመረ። እንግዲህ ይተዋወቃሉ። ትልቅ ሰዎች ናቸው። እንግዲህ እነሱ እዛ እዛ እያሉ ሳት መጣ። ጨዋታ መጣ። ደስ ይላል መቼም አነጋገራቸው። ከዛ በኋላ ከሁለት ሰዓት በኋላ መሽቷል። አሁን መቼም አለች በዚህ መሰል አጋጣሚ ድንገት የተጀመረው የአስናቀች ወርቁ ዘጋቢ ፊልም ለመጠናቀቅ አራት ዓመታትን ፈጅቷል። ታዲያ ለሬቼል አስናቀች አንድ ዘጋቢ ፊልም ላይ ታሪኳ መስፈር ያለበት አንጋፋ ሴት ብቻም አይደለችም። የአስናቀች የህይወት መንገድ ሬቼል የራሷን የህይወት መስመር እንድትገመግም እንዲሁም እንድትቀይር አድርጓታል። የሴት ነጻነት፣ የሴትን ፍላጎት ሴቶች ስንባል ሁልጊዜ ማማር ቁንጅና ከዛም ደግሞ ገፋ ብሎ ሴቶች ቲያትር ውስጥ ያልገቡበት ሰዓት ነሰ ይገባቸው ራሷን ሆና እኔ ሴት ነኝ እና እምነቷን ይዛ ከማንም አላስም በማለት የገባች እና የዛም ዘመን በጣም ፋሽንብል ያደረገች ኮንፊደንስ የነብ የሞላች እርገጠኝነትን ይዛ የተራመደች ሴት ናት። እና ክራውናን ይዛ ስትጫወት አይበቃለች። ነገሮች ኔ ሁለት ሶስት ዓመት እያለው ነው የሚነግሩት። አውሮኩት የግዴታ ማውራትም አልነበረብኝም። እሷን ለማወቅ እኔ ፐርሰናል ሊደር ምን እንደሆነ ለእኔ አስናቀች። ይህንን ነገር ስትናገር እኔን ውስጤ እንድጠይቃ አደረገ። እኔ ኢትዮጵያ ውስጥ መልሼ እንድመጣ አስናቀች። ለእኔ ትልቅ ሶ ባስመጠኛለች። እሷን መውደድ አገሬን እንድወድ ካልቸሩን እንድወድ ስነ ጥበቡን እንድወድ እሷን ጋር ተመርሼ ስመጣና እሷን ማንነቷን ስጠይቅ እኔ ማንነት እንዲጠይቅ ያደረገው አስናቀች ወርቁ። በቀደሙት ወንድ የቲያትር ባለሙያዎች ወደ ቲያትር ቤት እንድትመጣና እንድትተውን ከተጋበዘች በኋላ የሚሰጧትን ገጸ ባህሪዎች አሳምሮ በመጫወት በውዝዋዜና ለየት ያሉ ዘመናዊ ልብሶችን አሰፍቶ በመልበስ እንዲሁም ሀሳቧንና ፍቅሯን በግልጽ ፊት ለፊት በመናገር ለየት ባለ ስብዕናዋ ትታወቃለች ከዚህ ሁሉ በተጨማሪ ግን አስናቀች ከክራሯ ጋር ባላት ቁርኝትና እንደ ኢየሩሳሌምን በመሳሰሉ ዘፈኖቿ ነጥራ ትወጣለች ክራሯን ስትናገር በሶሪን የገዛሁት ነው እና ክራሯን ለእሷ ምንድነው መሰለሽ፣ ፊሊንጓን የምትናገርበት ነው። ኢሞሽኗን፣ ሀዘኗን ወይ ፍቅር ሲዛት ወይ አንድ ነገር ከልቧ ማውጣት ስትፈልግ እና ክራሯን ይዛ ቁጭ ብላ ቤቷ ገብታ እና የዛን ሰዓት ስጠይቂ፣ አባ ባልደረቦቿ ስጠይቂ። በቃ ኦልሞስት ለእነሱ ደስታ ነው። ምክንያቱም ክራሯን ያዘች ማለት በቃ አንድ ነገር ሊፈጠር ነው። አንድ ነገሩ ፍቅር ይዟታል ወይም ሙ አንድ ነገር ነው። አንድ ሰው ጋጥጣልታለች ሆነ ነገር። ስለዚህ የዛን ሰዓት የሚወጣው ማጂክ፣ ደስ የሚለው ፍጥረት፣ ምትፈጥራቸው ነገሮች አሪፍ ነው በማለት በቃ ሰው ሁሉ ስብስብ ይላል። አስናቀች ወርቁ በኖረችበት ዘመን ላይ ብቻ ሳይሆን ካለፈችም በኋላ እንደተወደደች ያለች በስራዋ ህያው ስትሆን በዘጋቢው ፊልም ላይ በሰጠችው ቃል እሷና የዘመን እኩዮቿ ህይወታቸው በኪነ ጥበብ ፍቅር የተነደፈ ከገንዘብ ይልቅም በህዝብ ፍቅርና ክብር የታጀበ እንደነበር ገልጻለች። ተዝናናን፣ አበድን፣ ከነፍን፣ ወደድን፣ ተወደድን። ከዚህ በኋላ ምን ይመጣል? ይሄው መጣይ አይቆጨኝ። የአስናቀች ወርቁ ታሪክ ላይ የሚያጠነጥነው አስኒ የተሰኘው ዘጋቢ ፊልም ቪሚዮ በተሰኘው መተግበሪያ ላይ መከራየት የሚቻልበት አማራጭ ቀርቧል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ገረመው ሌላ ምቅንብር አላት። የዘንድሮ የቶኒ የቲያትር ሽልማት የቀለም እኩልነትን ያገናዘበ ሆኗል። በአንድ ጊዜ ከ500 በላይ ታዳሚዎችን የሚያስተናግደው ብሮድዌይ ቲያትር እጅግ ተወዳጅ ሲሆን የራሱ የሆነ የሽልማት ዘርፍም አለው። ቶኒ አዋርድስ የዚህ የቲያትር ጥበባት ዘርፍ ሽልማት ስነ ነገ እሁድ ይካሄዳል። የዘንድሮው የቶኒ ሽልማት እጅግ ብዙ ጥቁር አሜሪካውያን የታጩበት እንደሆነ ተነግሯል። የአሶሺየትድ ፕሬስ ዘገባን ኤደን እንደሚከተለው አዘጋጅተዋለች። ከአምስት መቶ በላይ ታዳሚዎች የሚከታተሉት የቲያትር ዘርፍ የሆነው ብሮድዌይ የተሰኘው ቲያትር ሽልማት የሆነው ቶኒ በዘርፉ እጅግ ከገነኑት ሽልማቶች መካከል አንዱ ነው። የቶኒ የሽልማት ዘርፍ በዘንድሮ እጅግ ብዙ ጥቁር አፍሪካ አሜሪካውያን እጩ ተሸላሚዎችንም ዘርዝሯል። የዛሬ ሁለት ዓመት ጥቁር አፍሪካ አሜሪካዊ ጆርጅ ፍሎይድ በነጭ ፖሊስ ባልደረባ ከተገደለ በኋላ በተካሄደው በዚህ የቶኒ ሽልማት ላይ ይህን ያህል ቁጥር ያላቸው አፍሪካውያን አሜሪካውያን እጩ መሆናቸው ታዲያ አነጋጋሪ ሆኗል። ከሳምንታት በፊት የቶኒ ሽልማት እጩዎችን የሚዘክር የምሳ ስነ ስርዓት በተደረገበት ወቅት የተገኙት ታላቅ የቲያትር አዘጋጅ በዚህ ሽልማት ዘርፍ ላይ በተለያዩ ዘርፎች ይህን ያህል አሀዝ ያለው ጥቁር አፍሪካውያን አሜሪካውያንን አይቻላውቅም። በዚህ የተለያዩ ሰዎች በተወከሉበት ስነ ስርዓት ላይም ተደንቅ ያለው ሲሉ አስተያየታቸውን ሰጥተዋል። በዘንድሮ ሽልማት እጅግ ብዙ አፍሪካውያን አሜሪካውያን በተለያዩ ዘርፎች ውስጥ እጩ የሆኑ ሲሆን በሙዚቃዊ ቲያትር ዘርፍ ከአምስት ሰዎች ውስጥ ሶስቱ፣ በልዩ ቲያትር ዘርፍ ከስድስቱ አራቱ ጥቁር ሲሆኑ፣ ሁለት በመሪ ተዋናይ እና ሶስት ደግሞ በመሪ ተዋናይት ዘርፍ እጩ ሆነዋል። ይህም ካሉት ሰላሳ ሶስት ዘርፎች ውስጥ አስራስድስቱ በጥቁሮች መሸፈኑ ጤናማ የሆነ የዘርፉን ውክልና እንደሚወስድና በዘንድሮው የጥቁር አፍሪካውያን አሜሪካውያኑ ውክልናም አርባ ስምንት ከመቶ መድረሱ ተነግሯል። ይህም እንደ አውሮፓውያን አቆጣጠር በ2016 ዓ ምት ከነበረው ሃሚልተን ኤክሊፕስድ እና ዘከለር ፐርፕል የተሰኙት ቲያትሮች በቀረቡበት ወቅት ከነበረው ጋር ሲነጻጽር ከፍተኛ አሃዝ ሲሆን በ2016 ዓ ም ከአርባ እጩዎች ውስጥ አስራ አራቱ ወይም ሰላሳ አምስት በመቶ ብቻ ጥቁር አፍሪካ አሜሪካውያን እንደነበሩ ይታወሳል። አፍሪካ አሜሪካዊቷ ጸሐፊ ተውኔት ሊን ኖቴጅ ታዲያ ይህ የልዩነት ውክልና በግዙፉ የትያትር ዘርፍ ብሮድዌይ ላይ የተለመደ ባህል ሆኖ የሚቀጥልና ላሳለፍ ነው እንደ ጆርጅ ፍሎይድ ና ኮቪድ-19 ላለ ሁኔታ ድንገታዊ ምላሽ ለመስጠት እንዳልሆነ ተስፋ እናደርጋለን ብለዋል ዲን ኖቴጅ። ክላይድ በተሰኘው ቲያትር በሙዚቃና በቲያትር ዘርፍ እጩ ሆነዋል። የዘንድሮው የቶኒ እጩዎች እጅግ ብዙ ሴቶች የተወከሉበትም በመሆኑ ተጨማሪ ድል አስመዝግቧል። እኚህ ጥቁር አፍሪካውያን አሜሪካውያን ሴቶች በልብስ ዲዛይን ዘርፍ የታጩ ሲሆን ፓልሜር ሄፍራን ና ዩዛሆ ዘ ስኪን ኦፍ አርቲዝ በተሰኘው ቲያትር የታጩ ሲሆን ሰረፊናሊስም በዚሁ ዘርፍ እጩ ሆናለች። ይሁን እንጂ በዘንድሮ ቶኒ እጅግ ብዙ ጥቁር ተሸላሚዎች ቢኖሩም የከሰረውን የቲያትር ቢዝነስ ለማነቃቃት ባለመው በዚህ እንቅስቃሴ ላይ ኮቪድ-19 የራሱን ጥላ ጥሏል። አብዛኞቹ ተዋኒያንም በኮቪድ-19 ተይዟል። በዚህ የተነሳም እጅግ ብዙዎቹ ትዕይንቶች የተዋኒያን እጥረት ያጋጠማቸው ሲሆን ቲያትር ቤቶቹም በኮቪድ-19 ስጋት ምክንያት ታዳሚ ይርቋቸዋል። ለአብነትም ከለር ገርልስ ወይም ደግሞ ጥቁር ሴቶች የተሰኘው ቲያትር መስማት የተሳናትን የቲያትር ሰው አሌግዛንድሪያ ዋርሰንን ጨምሮ ነፍሰ ጡሯን ኪኒታራ ሚለርን ያካተተ ሲሆን ሙሉ ለሙሉ በጥቁር ሴቶች የተዘጋጀ ነው። ይህ ቲያትር በዘንድሮ የቶኒ ሽልማት ላይ ሰባት እጩዎች ያሉት ቢሆንም በታዳሚ እጦት ምክንያት በዚህ ሳምንት ማብቂያ ላይ ይዘጋል። ምንም እንኳን በዘንድሮ የቶኒ ሽልማት ላይ እጅግ ብዙ ጥቁሮች እጩዎች ቢሆኑም ጥቁር አፍሪካውያን አሜሪካውያን የጥበብ ሰው ሰዎች አሁንም ቢሆን ጥርጣሬ ያላቸው በዘንድሮ የቶኒ ሽልማት በብዙ ዘርፎች መመረጣቸው ቀጣይነት ይኑረው አይኑረው የሚለውን ቆይተው ማየት ይሻሉ። ለዚህ ደግሞ እንደ አውሮፓውያን አቆጣጠር በ2013ና 14 ያሉትን ተከታታይ አመታት በምሳሌነት ያነሳሉ። እንደ አውሮፓውያን አቆጣጠር በ2013 ዓ.ም ጥቁሮች 21 በመቶ ለሽልማት እጩ ሲሆኑ፣ በቀጣዩ አመት እኩል ተሳትፎ ኖሯቸው፣ ነገር ግን አህዙ ወደ ዘጠኝ በመቶ መውረዱን ያስታውሳሉ። ስለዚህም ይሄ ሁኔታ በመጪው አመት ብቻ ሳይሆን ተከታትለው በሚመጡት አመታትም ዘላቂ መሆኑን ጠብቀን እናያለን እያሉ ይገኛሉ። የተከበራቸው አድማጮቻችን ከአሜሪካ ድምፅ ከዋሽንግተን ዲሲ ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ እሁድ የራዲዮ መጽሔት ይቀርባል። እንድታደምጡ ከወዲሁ እንጋብዛችኋለን። ያስተናገድኳችሁ ቆንጂት ታዬ ነኝ። በሰላም እደሩ።